የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 18 2014 ዓ.ም ዝግጅታችን ጀመረ። በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሪሲ ጃኮብሰን በአዳማ የሆነችው የአዳማ ከተማ በቀን ከ600 በላይ ጎብኚዎችም ታስተናግዳለች። የብዙ ብሔሮች መናኸሪያ እንደመሆኗ መጠን ለምክክርና ለሰላም ግንባታ ጉልህ ሚና ያላት ከተማ ያደርግ። ዛሬ በአዳማ ጉብኝት ያደረጉት አምባሳደሯ ከከተማ አስተዳደር ጋር በሰላም እና ጸጥታ እንዲሁም በልማት ጉዳዮች ተወያይተዋል። ዝርዝር ዘገባውን በአብይ ርዕስ እናስደምጣችኋለን። በዩናይትድ ስቴትስ ዩጂን ኦሪገን ላይ የተካሄደ ባለው የ18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በማራቶን በወርቅ ያስጠራችው አትሌት ጎይተቶም ገብረስላሴ የምሽቱ እንግዳችን ናት። ከምጠብቀው በላይ ነው የደሰትኩት እና ሳሸንፍም ለየት የነበረ ደስታ ነበር የተሰማኝ። በሁለተኛው አጋማሽ በቃለ ምልልሳለን ሙሉውን እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው የምስልና ድምጽ አቀናባሪዎቻችን ናቸው። አበባየው ገበያው የዌብና የማህበራዊ ድረገጽ ፕሮዲሰራችን ናት። እስከ ምሽቱ አራት ሰዓት አብረናችሁ ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ እናስተላልፍላችኋለን ከዚያም መከታተል ትችላላችሁ። አሁን ለምሽቱ ወዲያዝ ነው። ዋና ዋና የዓለም ዜና እንውሰዳችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታዬ ነኝ። በምስራቅ አፍሪካ ሀገሮች ጉብኝት እያደረጉ ያሉት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር ትናንት በሶማሊያ ከፕሬዚደንቱ ሐሰን ሼክ ማህሙድ ጋር ተገናኝተው ተነጋግረዋል። ከውይይታቸውም በኋላ ዩኤስኤአይዲ ሶማሊያ በርካታ አካባቢዎቿ ላይ ከፍተኛ ጉዳት እያደረሰ ያለውን የተራዘመ ድርቅ ለመዋጋት እንድትችል የአራት መቶ ሰባ ስድስት ሚሊዮን ዶላር እርዳታ የሚለግስ መሆኑን ይፋ አድርገዋል። ዩ ኤስ ኤድ ባወጣው መግለጫ እንዳስታወቀው ዋና አስተዳዳሪዋ ዩ ኤስ ኤድ በዚህ የአውሮፓ 2022 ዓመተ ምህረት ለሶማሊያ 707 ሚሊዮን ዶላር የሚጠጋ እርዳታ መለገሱን ተናግረዋል። ሰማንታ ፓወር ቅዳሜ በኬንያ ለድርቅና ለረሃብ ከተጋለጡ ኬንያውያን ጋር ተወያይተዋል። አካባቢው ላይ የደረሰውን ድርቅና የምግብ ቀውስ አጉልቶ ለማሳየት የታለመ ነው በተባለ ጉብኝታቸው ሚስ ፓወር የኬንያዊቱ ቱርካና ክፍለ ግዛት ካቾጋ መንደር ነዋሪዎችን ሄደው አነጋግረው ድርቁ በማህበረሰቡ ላይ እያደረሰ ያለውን ሰፊ ጉዳት፣ የደቀነውን የቸነፈር ስጋት ተመልክተዋል። ያነጋገርኳቸው እናቶች ልጆቻቸው በአጣዳፊ የተመጣጠነ ምግብ እጥረት ተጎድተውባቸዋል። እንስሶቻቸውም አልቀውባቸዋል። በመተዳደሪያቸው ላይ ብርቱ ጉዳት ደርሷል። ሰዎች በገፍ ለሞት የሚጋለጡበት አደጋም ተደቅኗል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ ለአጋሮቿ የ1.6 ቢሊዮን ዶላር ድጋፍ ትለግሳለች ብለዋል ሳማንታ ፓወር። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ የአፍሪካ ጉብኝታቸውን ትናንት ጀምረዋል። ላቭሮቭ ከግብጹ ፕሬዚደንት አብደልፋታህ አልሲሲና ከውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ጋር በካይሮ ተገናኝተዋል። ሁለቱ ወገኖች የዩክሬኑ ቀውስ በሚቆምበት ከሩሲያና ዩክሬን እህል ለገበያ ስለሚቀርብበት እና ሌሎች ጉዳዮችን በተመለከተ ተነጋግረዋል። ጉብኝታቸው በተጨማሪም ሁለቱንም ሀገሮች በገጠሟቸው ፖለቲካዊና ኢኮኖሚያዊ አንገብጋቢ ጉዳዮች ላይ አተኩሯል ተብሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የዓለም የጤና ድርጅት የዝንጀሮ ፈንጣጣን አጣዳፊ ዓለም አቀፍ የጤና ስጋት ሲል የበሽታውን አሳሳቢነት ደረጃ አወጀ። ውሳኔውን አስመልክቶ በተባበሩት መንግስታት ድርጅት የጤና ተቋሙ የአስቸኳይ ጊዜ ኮሚቴ አባላት መካከል የሀሳብ ልዩነት ቢኖርም የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው ቅዳሜ የበሽታውን አደጋና አጣዳፊነት አውጀዋል። ደረጀ ደስታ ዝርዝሩን ይዘዋል። የዓለም ጤና ድርጅት ዳይሬክተር እንዲህ ያለውን ውሳኔ ሲወስን ለመጀመሪያ ጊዜ መሆኑ ተመልክተዋል። የድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ውሳኔያቸው ይህን ብለዋል። ኒው ሞድስ ኦፍ ኦፍ ትራንስሚሽን ዓለም አቀፉን የጤና መስፈርትና ድንጋጌዎችን የሚያሟላ ምንነቱ በጥቂቱ የምናውቀው በመላው ዓለም በአዲስ አይነት የመተላለፊያ መንገድ በፍጥነት እየተሰራጨ የሚገኝ በሽታ አለ። በእነዚህ ሁሉ ምክንያቶች የተነሳ የዝንጀሮ ፈንጣጣ በዓለም አቀፍ ደረጃ መስፋፋት የዓለም አቀፉ ማህበረሰብ አስቸኳይ የጤና ስጋት የሚወክል መሆኑን ወስኛለሁ። ዶክተር ቴዎድሮስ በሳቸው መመዘኛ መንኪ ፓክስ እየተባለ የሚጠራው የዝንጀሮ ፈንጣጣ አደጋ እጅግ ከፍተኛ ከሆነበት አውሮፓ በስተቀር በተቀረው አለም መጠነኛ ነበር ሲሉ ተናግረዋል። የበሽታው መስፋፋት ከተነገረበት ከሁለት ወራት ጀምሮ ዩናይትድ ስቴትስ ውስጥ ለበሽታው የተጋለጡት ከ2800 ሰዎች በላይ መኖራቸው ተመልክተዋል። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ባለሙያ ዶክተር ራዝመንድ ሉዊስ በዚህ ሳምንት በሰጡት መግለጫ ከአፍሪካ ውጭ ካሉት የበሽታው ተጋላጮች 99 ከመቶ የሚሆኑት ወንዶች መሆናቸውን አመልክተው ከነዚህ ውስጥ 98 ከመቶ የሚሆኑት ተመሳሳይ ፆታ ካላቸው ሌሎች ወንዶች ጋር ወሲባዊ ግንኙነት የሚያደርጉ መሆናቸውን ተናግረዋል። ዓለም አቀፉ የጤና ድርጅት አስቸኳይ አዋጅ ምንም እንኳ የአደጋውን ከፍተኛነት ደረጃ የገለጸ ቢሆንም በሽታው በተለየ ሁኔታ ተላላፊ ወይም ሰው ጨራሽ አለመሆኑን አመልክቷል። እስካሁን በበሽታው የሞቱት በናይጄሪያና ኮንጎ ውስጥ የሚገኙ ሁለት ሰዎች ብቻ መሆኑም ተመልክተዋል። በጤና ባለሙያዎች መካከል በሽታውን አስመልክቶ ስላ ለው ልዩነት ዶክተር ቴዎድሮስ ሲናገሩ I know this has not been an easy or straightforward process የዚህ ሂደት ቀላል ወይም ቀጥተኛ አለመሆኑንና በኮሚቴው መካከል የተለያየ አመለካከት መኖሩን አውቃለሁ። ዓለም አቀፉ የጤና ድንጋጌና መስፈርት በዓለም አቀፍ ደረጃ ለሚስፋፉ በሽታዎች ምላሽ ለመስጠት ወሳኝ መሳሪያዎች ሆነው ይቀጥላሉ። ይሁን እንጂ ግን ይህ ሂደት ያን ወሳኝ መሳሪያ በሚገባ እንዲታነጽ ይበልጥ እንዲሰፋና ይበልጥ ውጤታማ እንዲሆን ማድረግ የሚያስፈልግ መሆኑን በድጋሚ ያመላክቷል። የዓለም አቀፍ የጤና ድርጅት ዳይሬክተሩ የዝንጀሮ ፈንጣጣ ከሰባ በላይ አገሮች ውስጥ አስደናቂ በሆነ ሁኔታ ውስጥ መስፋፋት በሽታው በዓለም ደረጃ ያለውን አስቸኳይ አሳሳቢነት ያመላክታል ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ በዩክሬን ኦዴሳ ወደብ ላይ ያካሄደችው የሚሳይል ጥቃት እህል ወደ ውጪ እንዲላክ የተደረሰውን ስምምነት አያሰናክልም፣ አለች። በሚሳይል ጥቃቶቹ የተመቱት ወታደራዊ ስፍራዎች ናቸው እንጂ እህል ከማጓጓዝ ጋር ከተያያዙ ተቋማት ጋር ግንኙነት ያላቸው አይደሉም ብለዋል የክሬምሊን ቤተመንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሰኞ በሰጡት መግለጫ። ሚሳይሎቿ ወደቡን መምታታቸውን ሩሲያ ከትናንት በስቲያ ቅዳሜ አስተባብላ የነበረ ቢሆንም ጥቃቱን ማድረሷን ትናንት አምናለች። ዩክሬን እና ሩሲያ ስምምነት መፈረማቸውን ተከትሎ ተቋርጦ የከረመውን እህል የመላክ እንቅስቃሴ ለመቀጠል እየተዘጋጁ መሆናቸውን የዩክሬን ባለስልጣናት ተናግረዋል። በሁለቱ ሀገሮች መካከል ስምምነት እንዲቋጭ የሸመገሉት የተባበሩት መንግስታት ድርጅት እና ቱርክ ሲሆኑ ሩሲያ ወረራዋን ከጀመረችበት ጊዜ አንስቶ ባጠረቻቸው የጥቁር ባህር አካባቢዎች እህል የጫኑ መርከቦች እንዲያልፉ እንድትፈቅድ ይጠይቃል። በሁለቱ ሀገሮች መካከል የተደረሰው ስምምነት ዓለም አቀፉን የምግብ ቀውስ ለማቃለል የሚረዳ ትልቅ እርምጃ ተብሎ ተመስግነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ስምምነቱን ተስፋና እፎይታን የፈነጠቀ እርምጃ ሲሉ አድንቀዋል። ሩሲያ ኦዴሳ ወደብ ላይ ያደረሰችውን የሚሳይል ጥቃት በተመለከተ የተናገሩት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ የተደረሰውን ስምምነት እያሰናከለች ነች ሲሉ ነቀፌታ አሰምተዋል። በሌላ በኩል ጥቃቱ ሩሲያ ስምምነቱን ለማክበር ቁርጠኛ መሆኗን እጅግ አጠራጣሪ የሚያደርግ እንደሆነ የጠቆሙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመንግስታቱ ድርጅት ቶርክና ዩክሬን እህል ፈጥኖ ለዓለም ገበያ እንዲቀርብ ያደረጉትን ጥረት የሚጎዳ አድራጎት መሆኑንም ተናግረዋል። ቱኒዥያውያን ለፕሬዚደንት ካይ ሳኢድ ተጨማሪ ስልጣን ይሰጣል በተባለ አዲስ ህገ መንግስት ላይ የውሳኔ ህዝብ ድምፃቸውን ዛሬ ሲሰጡ ውለዋል። ፕሬዚደንቱ ሀገሪቱን ከፖለቲካዊና ኢኮኖሚያዊ ቀውሶች ለመታደግ እርምጃ መውሰድ አለብኝ በማለት ከአንድ ዓመት በፊት ፓርላማውን ማገዳቸው የሚታወስ ነው። ነቃፊዎች አዲሱን ህገ መንግስት ፕሬዚደንቱን ስልጣን ጠቅልለው ራሳቸው ሊይዙ ያደረጉት ነው በማለት የወቀሱ ሲሆን ከዛሬው ውሳኔ ህዝብ በፊት በነበሩት ቀናትም የተቃውሞ እንቅስቃሴዎች ተካሂደዋል። ተቃዋሚ ፓርቲዎችና የሲቪል ማህበረሰብ ቡድኖች ህዝቡ እንዳይሳተፍ ቅስቀሳ ቢያካሂዱም፣ አዲሱ ህገ መንግስት በቂ የድጋፍ ድምፅ አግኝቶ ያልፋል ተብሎ እንደሚጠበቅ ዜናው ጨምሮ አመልክተዋል። ለውሳኔ ህዝብ የቀረበው አዲሱ ህገ መንግስት ለፕሬዝደንት ሳኢድ ሁሉንም የስራ አስፈጻሚ ሥልጣንና የጦር ኃይሎች ጠቅላይ አዛዥነቱን የሚሰጣቸው ሲሆን የፓርላማ ይሁንታ ሳያስፈልጋቸው ሹመቶች እንዲሰጡም ይፈቅድላቸዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታየን ላለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሐምሌ 18 2014 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው የአብይ ርዕስ ዘገባችን እንውሰዳችሁ። በአብይ ረዘገባችን ወደ አዳማ ነው የምንወስዳችሁ። ዛሬ በአዳማ ጉብኝት ያደረጉት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ከከተማው አስተዳደር ጋር በሰላምና ጸጥታ እንዲሁም በልማት ጉዳዮች ተወያይተዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ በአዳማ የገነባውን የህክምና ላብራቶሪም ጎብኝተዋል። ግልሞ ዳዊት ነው የተከታተለው፣ እንደሚከተለው ያቀርበዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፍጻሜ ትሬስ የአንጂ አክብስንን በአዳማ ተቀብለው ያነጋገሩት የአዳማ ከተማ ከንቲባ አቶ ኃይሌ ጀልዱ ናቸው። ሁለቱ ዛሬ ረፋድ ላይ ባደረጉት ውይይት በከተማዋ ስላለው ልማትና ጸጥታ ዙሪያ መምከራቸውን ከንቲባው ለጋዜጠኞች ገለጻ ባደረጉበት ወቅት ጠቅሰዋል። አለብያ ከኛ ፊ ከሰጥተዋል አዳማ በሊናን ወሊመሪ ገጌስነ ይራ አዳማ ሶቺ ሆን ስለ ሀገራችን በተለይ አዳማ ባለው አጠቃላይ ሁኔታ ላይ ምክክር አድርገናል። በተለይ ከተማዋ የተለያዩ ልማታዊ ስራዎችን በመከወን ላይ እንደመሆኗ ዩናይትድ ስቴትስ ለከተማዋ ድጋፍ እንድታደርግም ጠይቀናል። በአዳማ ስላለው አጠቃላይ ሁኔታ በተለይ ስለ ሰላም በከተማዋ ያሉ ሁሉም ነዋሪዎች አብሮ በመሆን ልማት ላይ ተሰማርተው እንዳሉ ሙሉ ገለጻ ሰጥተናቸው እሳቸውም አብረውን ሊሰሩ ስላቀዱት እቅድ አጋርተውናል። አቶ ኃይሌ በጸጥታ ዙሪያም ከአምባሳደር ትሬሲ ጋር መምከራቸውን አክለው አስረድተዋል። መጋሊኩን ነጋቡ ሱዳፍ ሰባብ ሰለሚን ወሊንጅራችሁ ሙጠኖ ጋ ከንቀቡፍ ይህች ከተማ ብዙ ብሔር ብሔረሰቦች በሰላም አብረው በመኖር ጥሩ ተሞክሮ ያለባት ከተማ መሆኗን፣ ይህ ጥሩ ተሞክሮ አገራዊ እንዲሆን የበኩላችንን በመወጣት ላይ መሆናችንን፣ እንዲሁም የወጣቱን የስራ አጥ ችግር ለመቅረፍ እየተደረገ ያለውን ጥረት አብራርተንላቸዋል። በአጠቃላይ በልማታዊ ስራ ውስጥ የህብረተሰቡ ተሳትፎ ምን እንደሚመስል ገልጸንላቸዋል። በኢትዮጵያ የዩናይትድ ስቴትስ ኢምባሲ ጉዳይ ፍጻሜ አምባሳደር ትሬሲን በዚህን ጊዜ ሲናገሩ ዩናይትድ ስቴትስ ለከተማዋ እየሰጠች ያለችውን ዘርፈ ብዙ ድጋፎችን አሁንም ትቀጥላለች ብለዋል። ውብ የሆነችው የአዳማ ከተማ በቀን ከስድስት መቶ በላይ ጎብኚዎችን ታስተናግዳለች። የብዙ ብሔሮች መናኸሪያ እንደመሆኗ መጠን ለምክክርና ለሰላም ግንባታ ጉልህ ሚና ያላት ከተማ ያደርጋታል። ከከንቲባው የሰማሁት ነዋሪዎች በጋራ ስለ ከተማዋ እንዲሁም ሀገራዊ ጉዳይ ምክክር ማድረጋቸውን ነው። ይህ ደግሞ ከከተማ አልፎ ለሀገር ሰላም አዎንታዊ ሚና አለው። ሌላው ደግሞ ከተማዋ ወጣቶችንና ጎልማሶችን በልማት ስራዎች ላይ እያሳተፈች እንዳለች ተረድቻለሁ። ሰላም የሚሰፍነው ወጣቶች በልማቱ ተጠቃሚ ሲሆኑ ነው። ስለዚህ ከአዳማ፣ ከኦሮሚያ በአጠቃላይ ከኢትዮጵያ ጋር ያለንን አጋርነት ወደፊትም ማጠናከር እንፈልጋለን። አምባሳደር ትሬሲ ዩናይትድ ስቴትስ በተለይ በጤና ዘርፍም ለአካባቢው ነዋሪዎች እያደረገች ያለውን ድጋፍ ትቀጥላለች ካሉ በኋላ በአዳማ በዩናይትድ ስቴትስ የልማት ራዲዮ ድርጅት ዩኤስአይዲ የተገነባውን የሕክምና ላብራቶሪን ጎብኝተዋል። በመጋቢት 2004 እንደገና ተገንብቶ ሥራ የጀመረው ይህ ላብራቶሪ 3 ሚሊዮን የአሜሪካን ዶላር ወጪ የተደረገበት ሲሆን በአካባቢው ያሉ ከ20 ሚሊዮን በላይ ነዋሪዎችን ተጠቃሚ በማድረግ ላይ እንደሆነም ተነግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ ከተማ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችን ነው በመከታተል ላይ የምትገኙት ያስደመጥናችሁ ለዕለቱ አብይ ርዕሰ ዘገባ የያዝነውን ነበር። የትንታኔው መጽሔት ይቀጥላል። ትንታኔ በመረጥ ነው ርዕሰ ጉዳይ ወደ ጉጂ ነው የምንወስዳችሁ። በኦሮሚያ ክልል ጉጂ ዞን ሰባ ቦሩ ወረዳ ውስጥ በተከሰተ የምግብ እጥረት ምክንያት የሰዎች ሕይወት ማለፉን ነዋሪዎች ሲገልጹ፣ ክልሉ የምግብ እጥረቱን እንጂ ሰዎች ስለመሞታቸው መረጃ የለኝም ብሏል። ስሙን በቅርቡ ወደ ቡሳ ጎኖፋ የቀየረውና በቀድሞ ስሙ የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ተብሎ የሚጠራው በምግብ እጥረት ወደ 29 ሺ የሚጠጉ ሰዎች በምግብ እጥረት መጋለጣቸውን ለአሜሪካ ድምፅ ገልጿል። ድርቁን ለመከላከል በመንግስትና መንግስታዊ ያልሆኑ እንዲሁም ከህብረተሰቡ ይደረግ የነበረው እርዳታ አሁን በመንግስት ብቻ እየተደረገ መሆኑን ተናግረው የእርዳታ ፍሰቱ ወጥነት የለውም ሲሉ ገልጸዋል። የኦሮሚያ ክልል ሙሳ ጎኖፋ በበኩሉ በድርቅ ለተጎዱ የክልሉ ዞኖች እርዳታ ማድረስ እንደቀጠለ ገልጾ በጉጂ ዞን ሰባቦሩ ወረዳ በምግብ እጥረት የተከሰተው የሰው ህይወት ስለመጥፋቱ መረጃ እንዳልደረሰው አስታውቋል። ዘገባው የፀሐይ ዳምጣው ነው፣ እንደሚከተለው ይቀርባል። በኦሮሚያ ክልል ጉጂ ዞን ሰባቦሩ ወረዳ የሚገኙ ነዋሪዎች ከዚህ ቀደም ከብቶቻቸውን ያሳጣቸው የበረታ ድርቅ የምግብ እጥረት በማስከተሉ ሰዎች እየተጎዱ መሆኑን ተናግረዋል። አቶ ገመቹ ኦዶ የወረዳው ነዋሪ ናቸው። እርዳታ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶች ይቀርባል። ነገር ግን በቂ አይደለም። የመንግስት ድጋፍም ተከታታይነት የለውም፣ ይቆራረጣል። እንደ ወረዳው በረሀብ የሞቱ ሰዎች ቁጥር አስራ ሁለት ናቸው። ሌላው አቶ ክፍሌ ቃበቶ የተባሉ የአካባቢው ነዋሪ እየተደረገ ያለው እርዳታ በቂ አለመሆኑን ይናገራሉ። ድርቁ አሁንም ቀጥሏል። መቀጠል ብቻም ሳይሆን ህፃናት፣ ሴቶችና አዛውንቶች በረሃብ እየሞቱ ነው። የመንግስት እርዳታ ቢመጣም ህዝቡ ሰፊ ስለሆነ በተለይ ደግሞ በጉጂ ዞን ሰባቦሩ ወረዳ አብዛኛው ቆላማ በመሆኑ ምርታማ አካባቢ አይደለም። ምንም እህል የለም። በተጨባጭ የሚታይ ነገር ነው ከፍተኛ የምግብ እጥረት ነው ያለው። በቅርቡ ስሙን ከኦሮሚያ ክልል አደጋ መከላከል ወደ ቡሰ ጎኖፋ የቀየረው በወረዳው ጽፈት ቤት የመልሶ ማቋቋም ቡድን መሪ አቶ በዳዳ በሪሶ ወረዳው ቆላማና ምርት አልባ አካባቢ በመሆኑ የምግብ እጥረት መከሰቱን እና ነዋሪ መቸገሩን ተናግረዋል። አሁን ባለው ሁኔታ ሰው ተርቦ ራሱን ስቶ ወደ መሞት ደረጃ ላይ ደርሷል። ሰው የሚበላው አቶ የሚያድርበት ቤት አቶ ከሚኖሩበት ሰልፍ በጸጥታና በድርቁ ምክንያት ተነስቶ ወደ ከተማ ገብቶ በከተማ ደግሞ ማደሪያም የለም። በጣም ተቸግረናል። ያገኙት ቦታና ዛፍ ስር እያደሩ ይገኛሉ። እንደ እኛ ወረዳ የተፈናቀሉት ሰዎች ቁጥር 38442 ናቸው። የተፈናቀሉት በወረዳው ከተለያዩ ገጠራማና ወደ ቆላ አካባቢ ያሉት ቀበሌዎች ነው። አሁን ተጠለለው ያሉት ደግሞ ሰባ ቦር ወረዳ ላይ ነው። ሌሎች ደግሞ በአርሶ አደሮች ሰርቶ ማሳያ ውስጥ ናቸው። በምግብ እጥረት እንደ ወረዳው የሞቱ ሰዎች ቁጥር አምስት ናቸው። ለከፍተኛ ረሃብ የተጋለጡት ደግሞ 22450 አባወራዎች ናቸው። አቶ ሱሌማን ጃርሶ በጉጂ ዞን ወደራ ወረዳ ነዋሪ ናቸው። አሊ ሮባ ፎዬ ቀብለቹ እንደንዳሙ ዱራና አለው ከና የዝናቡ ሁኔታ ተሻሽሏል ማለት አይቻልም። ከዚህ ቀደም እዚህ አካባቢ ሁለት ክረምት ነው ያለው አንዱ ትልቁ ክረምት ይባላል። እሱ የበልግ ዝናብ ነው። አንዱ ደግሞ እየመጣ ያለው ነሐሴ ወር የሚጀምር ነው። እኛ ሁለት የዝናብ ጊዜ አለን። የዝናብ ጊዜ ለዚህ አካባቢ ህዝብ ወሳኝ ነው። ነገር ግን ትልቁ ብለን የምንጠራው ዝናብ ወቅት ከሦስት ዓመት ወዲህ ጠፍቷል። በዚህ ሳቢያ ድርቅ ተከስቷል። ይሁን እንጂ ዘንድሮ ከሁለት ወር በፊት ዝናብ ዘንቦ ህዝቡ ዘርዘርቶ ነበር። ወዲያውኑ ፀሐይ ወጣበትና ተበላሽቷል። እናም ድርቁ ቀጥሏል። ይህም በጣም አሳሳቢ ነው። የኦሮሚያ ክልል ቡሰ ጎኖፋ ምክትል ኃላፊ አቶ ገረመ ኦሊቃ በድርቅ ለተጎዱ ዞኖች እየተደረገ ያለውን ድጋፍ አስረድቷል። የተመቸ ሁኔታ እስከመፈጠር አምርቶ ራሳቸውን እስክችሉ ድረስ የማገዝ የመርዳት ስራ ይቀጥላል ማለት ነው። ችግሩ እንዳለ ይታወቃልና የአካባቢን የመርዳት የማገዝ ስራ ዞንም በወረዳም በክልል ደረጃም እንደዚሁም በፌደራል በመደበኛነት ይቀጥላል ማለት ነው። እንግዲህ ባለፈው በአብዛኛው ህብረተሰቡና በተለይ እንስሳትም እንዲተርፉና ችግሩን እንድቋቋሙ የተደረገ የኦሮሚያ ክልል ህብረተሰብ በሙሉ ሰሜን፣ ደቡብ፣ ከምዕራብ ምስራቅ በሙሉ ተንቀሳቅሰው ያሉትን በማገዝ የህዝብ እንዲያገግምና ከችግሩ እንድላቀቅ ማድረግ ስራ በስፋት ተጀምሯል። ይሄ ተጠናክሮ ይቀጥላል ማለት ነው። በምግብ እጥረት ሳቢያ የሰዎች ህይወት ስለማለፉ ግን መረጃ እንደሌላቸው ተናግረዋል። ይህንን መረጃ እኛ አላገኘንም። ሰዎች በረሃብ ምክንያት እንዳይጎዱ አስፈላጊ ሁሉ ጥረት እየተደረገ ነው። በምግብ ጥረት የህፋ ችግር ራሱም ገጥሞን ሰው ሞተ የሚል መረጃ አላገ አላገኘንም። ተጨማሪ የማረጋገጥ ስራ እንሰራለን። በደቡብ ኢትዮጵያ ከፊል ቆላማና ወይን አደጋ አካባቢ በመጣል የሚታወቀው የበልግ ዝናብ በተለያዩ አካባቢዎች ዘግቶ መጀመሩን በአንዳንድ ቦታዎችም አለመጣሉን የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት ከዚህ ቀደም መግለጹ አይዘነጋም። በተለይ በደቡብ ምስራቅ ኦሮሚያ ዘጊቶ የጀመረው የበልግ ዝናብ በመቋረጡ በሰብሎች ላይ ጉዳት ማድረሱን የክልሉ የግብርና ቢሮ መግለጹን መዘገባችን አይዘነጋም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ እስቲ አሁን ደግሞ ወደ ጣሊያን የባህር ዳርቻ እንውሰዳችሁ። ከአንድ ሺህ በላይ የሚሆኑ ስደተኞች የምርጫ ዘመቻ በማድረግ ላይ ካለችው ጣሊያን ባህር ዳርቻ ደርሰዋል። በመቶ የሚቆጠሩ ስደተኞች በሰብአዊ ግልጋሎት ላይ በተሰማሩ መርከቦች ላይ ሆነው ተቀባይ ወደብ እየተጠባበቁ ባሉበት ሰዓት ተጨማሪ ከአንድ ሺ በላይ ስደተኞች የጣሊያን ባህር ዳርቻ ደርሰዋል ሲሉ መንግስታዊ ያልሆኑ ድርጅቶችና ባለስልጣናት ትላንት አስታውቀዋል። ዘገባው የኤፍፒ ነው። እንግዱ ወልዴ እንደሚከተለው ወደ አማርኛ መልሶታል። ወደ ጣሊያን የሚደረገው የስደተኞች ቁጥር መጨመር በበጋ ወቅት አዲስ ባይሆንም በዚህ ዓመት ግን ጣሊያን ለአስቸኳይ ምርጫ እየተዘጋጀች ባለበትና ቀኝ አክራሪዎች ስልጣን ሊቆናጠጡ ይችላል ተብሎ በሚጠበቅበት ሰዓት በመከሰት ላይ ነው። የጣሊያን የአገር ውስጥ ጉዳይ ሚኒስቴር እንዳለው ከእንደ አውሮፓውያን አቆጣጠር ጥር 1 እስከ ሐምሌ 15 ባለው ጊዜ ውስጥ 34 ሺ የሚሆኑ ስደተኞች በባህር ተጉዘው ጣሊያን ሲደርሱ ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 25 ስደተኞች ጋር ሲነጻጸር እድገት አሳይቷል። ባለፈው ቅዳሜ ከስድስት መቶ የሚበልጡ ስደተኞች በደካማ ጀልባዎች የሜዲትራኒያንን ባህር ለማቋረጥ በሚሞክሩበት ወቅት በንግድ መርከቦችና በባህር ድንበር ጠባቂዎች እርዳታ ተርፈው በተለያዩ የሲሲሊ ወደቦች አርፈዋል። ምክንያቱ እስካሁን ተለይቶ ባልታወቀ ሁኔታ የሞቱ የአምስት ሰዎች አስክሬንም ተገኝቷል። የሲሲሊ ግዛት ፕሬዝደንት የሆኑት ኔሎ ሙሶሚሲ እንዳሉት የሜዲትራንያን ባህር ተስፋ የቆረጡ ሰዎች የመቃብር ቦታ እየሆነ መጥቷል። ከቱኒዚያ የተነሱ 522 የሚሆኑ የአፍጋኒስታን፣ ፓኪስታን፣ ሱዳን፣ ኢትዮጵያ፣ ሱማሊያና የሌሎችም ሀገር ዜጎች ስደተኞች ደግሞ በ15 ጀልባዎች ተጭነው ቅዳሜ ላምፔዱሳ ደሴት ደርሰዋል። የጣሊያን መገናኛ ብዙሃን እንደዘገቡት በወደቧ የሚገኘው የመቀበያ ጣቢያ ተጨናንቋል። ከ250 እስከ 300 የሚሆኑ ሰዎችን ለማስተናገድ የተሰራው ጣቢያ አሁን 1200 ሰዎችን በማስተናገድ ላይ ነው። ላ ሲሲሊካ ዴይሊ የተባለ ጋዜጣ በቅርቡ ላምፔዱሳ የደረሱት ስደተኞች በመቶ የሚቆጠሩ ሰዎችን በሚጭኑ መርከቦች እንዲሁም በአየር በሚነፉ ጀልባዎች ተጭነው እንደደረሱ ዘግቧል። ጋዜጣው አክሎም አንዲት ሴትን ጨምሮ አራት ቱኒዚያውያንን የያዘ ጀልባ ቱኒዚያንና ጣሊያንን የሚለየውን ባህር ካቋረጠ በኋላ ካላ ፒሳና ባህር ዳርቻ ደርሷል። በተጨማሪም ጋዜጣው እንዳለው ከሊቢያ የተነሳውንና 123 የሚሆኑ የፓኪስታን፣ ባንግላዴሽ ግብጽና ሱዳን ዜጎችን የያዘ መርከብ የጣሊያን የባህር ጠባቂዎች ይዘዋል። መንግስታዊ ያልሆኑ ድርጅቶች በሜዲትራኒያን ባህር ላይ የድረሱልኝ ጥሪ የሚያሰሙ በመቶ የሚቆጠሩ ስደተኞችን ማዳን ቀጥለዋል። ሲዎች የተሰኘው የእርዳታ ድርጅት ቅዳሜ ዕለት ብቻ አራት የነፍስ አድን ሥራዎችን አከናውኗል። ድርጅቱ በትዊተር ገጹ እንዳስታወቀው ሴቶችና ሕፃናትን የዘጠኝ ወር እርጉዝን እንዲሁም በቃጠሎ ክፉኛ የተጎዳ በሽተኛን ጨምሮ 428 ሰዎችን አድኖ በመርከቡ ላይ ጭኗል። ኦሽን ቫይኪንግ የተሰኘ ሌላ የእርዳታ ድርጅት ደግሞ ሶስት የነፍስ አድን ሥራዎችን ቅዳሜ ዕለት ሲያከናውን በተጨናነቁና በአየር በሚነፉ ጀልባዎች ላይ አምሳ ሰባት ብቻቸውን ያሉ ለጋ ሕፃናትን ጨምሮ ሰማንያ ሰባት ሰዎችን አድኗል። ሴቶችንና ሕፃናትን የሚያካትት 108 ሰዎችን የያዘ ጀልባም በተመሳሳይ መንገድ አድነዋል። ድርጅቱ እንዳለው በድምሩ 109 ስደተኞች በድርጅቱ መርከብ ላይ እንክብካቤ በማግኘት ላይ ናቸው። የዓለም አቀፍ ስደተኞች ድርጅት እንደሚገምተው በያዝነው የፈረንጆች ዓመት ብቻ 990 የሚሆኑ ስደተኞች በሜዲትራኒያን ባህር ላይ ሕይወታቸው አልፏል። የዚህ ዓመት ስደተኞች መበራከት በኢጣሊያን ባለው የፖለቲካ ትኩሳት ወቅት መሆኑ አሳሳቢ ሆኗል። ለውጥ አቀንቃኙ ጠቅላይ ሚኒስትር ሰርጂዮ ማሪዮ ድራጊ ባለፈው ሳምንት ስልጣናቸውን ሲለቁ፣ ፕሬዚደንቱ ደግሞ ፓርላማውን በትነው ለመስከረም 15 ምርጫ እንዲደረግ ወስነዋል። የአውሮፓን የበላይነት የሚያቀነቅነው የጣሊያን ወንድማማችነት ፓርቲ እና ጸረ ስደተኛው ሊግ የተሰኘው ፓርቲ ስልጣኑን ሊቆናጠጡ ይችላሉ የሚል ግምት አለ። የሊጉ መሪ ማቴዎ ሳልቪኒ 411 ስደተኞች ላምፔዱሳ በደረሱ በሰዓታት ውስጥ አውግዘዋል። ሳልቪኒ በፈረንጆቹ 2019 ዓ ም የስደተኞች ሚኒስትር በነበሩበት ወቅት 147 ስደተኞችን የያዘ መርከብ እንዳያርፍ አግደዋል በሚል በመከሰሳቸው በመጪው መስከረም የፍርድ ቤት ቀጠሮ አላቸው። ሳልቪኒ ክሱን አስተባብለዋል። ኤፍፒ ለላከው ዘገባ እንግዳ ወልዴ ነኝ፣ ከአሌክዛንድሪያ ቨርጂኒያ። ወደ ተከታዩ ዘገባ ስናልፍ ይህንንም ዘገባ ያሰናዳው እንግዳ ወልዴ ነው። ሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን ትላንት ሲጀምሩ ከግብጹ ፕሬዚዳንት አብዱል ፈታህ አልሲሲና ከውጭ ጉዳይ ሚኒስትሩ ሳመህ ሹሪ ጋር በካይሮ ተገናኝተው ተወያይተዋል። ሁለቱም ወገኖች የዩክሬን ቀውስ በሚቆምበት ከሩሲያ ና ዩክሬን እህል ለገበያ ስለሚቀርብበት ስለ ጋራ የንግድ ስምምነት፣ ቀጠናዊ ግጭቶች እንዲሁም ሩሲያ በግብጽ እየተከተለች ባለው የኒውክሌር ኃይል ማመንጫ ዙሪያ ውይይት አድርገዋል። ኤድዋርድ የራኒያ ከካይሮ ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአፍሪካ ጉብኝታቸውን በግብጽ ሲጀምሩ ሁለቱንም ሀገሮች በገጠሟቸው ፖለቲካዊና ኢኮኖሚያዊ አንገብጋቢ ጉዳዮች ላይ አተኩረዋል። ሁለቱም ሀገሮች በአመት ከ4 እስከ 5 ቢሊዮን ዶላር የሚገመት የንግድ ልውውጥ ያላቸው ሲሆን የዩክሬኑ ግጭትና የኮሮና ወረርሽኝ በቱሪዝም የእህል ንግድና የኃይል አቅርቦት ላይ ተጽዕኖ አሳድሯል። የሩሲያው የውጭ ጉዳይ ሚኒስትርና የግብጹ አቻቸው ሳምህ ሽኩሪ ትናንት እሁድ በጋራ በሰጡት ጋዜጣዊ መግለጫ ሁለቱም ወገኖች በጋራ የሚያሳስቧቸውን ጉዳዮች ለመፍታት እየሰሩ መሆኑን አመልክተዋል። የግብጹ የውጭ ጉዳይ ሚኒስትር ሳምህ ሽኩሪ የዩክሬኑ ግጭት ስላስከተለው ተጽዕኖ ይህን بلوال الأزمة في أوكرانيا የዩክሬኑ ግጭት በግብፅ የምግብ ዋስትና የኃይል ፍላጎት ላይ እንዲሁም ከውጭ ዓለም ጋር ባላት የንግድና ኢኮኖሚ ግንኙነት ላይ ተጽዕኖ አሳድሯል። መፍትሄ የሚያሻው የዋጋ ግሽበትንና የአቅርቦት ችግርን ፈጥሯል። ሽኩሪ በመቀጠል እንዳሉት የዩክሬኑ ግጭት ውይይትን መሰረት ያደረገ ዲፕሎማሲያዊ መፍትሄ እንዲያገኝ ግብጽ ትሻለች ብለዋል። ግብፃዊው የማኅበረ ፖለቲካ ሳይንስ ባለሙያ ሰይድ ሳድቅ ለቪኦኤ እንደተናገሩት ደግሞ የግብፁ ፕሬዚደንት አብዱልፈታህ አልሲሲ ባለፈው ሳምንት በፈረንሳይና ጀርመን ያደረጉት ጉብኝት ምናልባትም የሩሲያና የዩክሬን ችግር በዲፕሎማሲያዊ መንገድ እንዲፈታ የሚደረገው ጥረት አካል ሳይሆን አይቀርም። እንደሚመስለኝ ስለ ጉብኝቱ እንደሚወራው ሳይሆን የአልሲሲ የአውሮፓ ጉብኝት የሚያተኩረው የዩክሬንን ቀውስ በመሸምገል ላይ ነው። ወደ ፈረንሳይ እና ጀርመን ሄደዋል። የዩክሬን ጉዳይ በተመለከተ ዋናው ተዋናዮች እነዚህ አገሮች ናቸው። ከአሜሪካና ለሩሲያ በጣም ቅርብ ከሆነችው ሰርቢያ ቀጥሎ ማለቴ ነው። ላቭሮቭ በበኩላቸው የዩክሬንን ግጭት በተመለከተ በአፋጣኝ የሚቆምበትንና ከዚህ ጋር የተያያዙ ሌሎች ጉዳዮችን በተመለከተ ከአልሲሲ ጋር መወያየታቸውን ተናግረዋል። ላቭሮቭ ይህን የተናገሩት ሩሲያ በዩክሬን ላይ ጥቃቷን እያጠናከረች ባለበት ሰዓት ነው። ሩሲያ አፋጣኝ የሰላም መፍትሔ ፍለጋ በመካሄድ ላይ መሆኑን ታደንቃለች። ይህም የሁሉንም ወገኖች ወሳኝና ሕጋዊ ምርቶች እንዲሁም በአውሮፓ ዘላቂ ሰላም መፍጠርን ታሳቢ ያደረገ ይሆናል። በግብፅ የሚገኘውና ሩሲያ በቅርቡ መገንባት የጀመረችው የዳባ ኒክሌር ኃይል ማመንጫ የውይይቱ ዋና አጀንዳ እንደነበርም ተገልጿል። ሮሳቶም የተሰኘው የሩሲያ አቶሚክ ኤነርጂ ኮርፖሬሽን የዳባን የኒክሌር ኃይል ማመንጫ በመገንባት ላይ ይገኛል። በአትላንቲክ ካውንስል የሚሰሩትና የመካከለኛው ምስራቅ የኃይል ተንታኝ የሆኑት ፖል ሱሊቫን ለቪኦኤ እንደተናገሩት ማመንጫው ከሚገነባበት ሀገር አንጻር ሲታይ የኒውክሌር የኃይል ማመንጫ ለሚገነቡት ሀገሮች ለምሳሌ ሩሲያን ብንወስድ ከሰማንያ እስከ መቶ ዓመታት የሚደርስ የተሻለ አንጻራዊ ጥቅም ይሰጣቸዋል ብለዋል። ሱሊቫን ጨምረው እንዳሉት ሩሲያና ቻይና የኒውክሌር ኃይል ማመንጫ ግንባታን በተመለከተ የበላይነት የያዙ ሲሆን ይህም ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ የበላይነት እን ያገኙ ያደርጋቸዋል። ላቭሮቭ የአፍሪካ ጉብኝታቸውን ሲቀጥሉ ኢትዮጵያን እንደሚጎበኙ ይጠበቃል። በዚህ ጉብኝታቸውም አጨቃጫቂ የሆነውን የህዳሴ ግድብ በተመለከተ ጉዳዩን ለኢትዮጵያ እንደሚያነሱ ግብፅ ተስፋ ታደርጋለች። የታላቁ የህዳሴ ግድብ ከአባይ ወንዝ የማገኘውን የውሃ መጠን ይቀንስብኛል የሚል ስጋት ግብፅ ስታሰማ ቆይታለች። ከ110 ሚሊዮን በላይ ህዝብ ያላት ኢትዮጵያ በበኩሏ ከግድቡ የሚገኘው ኃይል ለልማቴ ያስፈልገኛል ትላለች። ኤድዋርድ የራንያን ከካይሮ ለላከው ዘገባ። እንግዲህ ወልድ ነኝ ከአሌግዛንድሪያ ቨርጂኒያ። የዜናና የትንታኔ መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን የስቱዲዮ ሰዓታችን ሁለት ሰዓት ሶስት ሰዓት ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ይላል። ልክ ሁለተኛው አጋማሽ ላይ ነው ያለነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን በመግቢያችን ላይ ወደ አስተዋወቅናችሁና ቀደም ሲል በትላንትናው እለትም በዌብሳይታችን በፌስቡክ ገጻችን ላይ ለአውጥተነው የነበረውን ቃለ ምልልስ የምናቀርብበት ጊዜ ላይ ደርሰናል። በዩናይትድ ስቴትስ በዩጂን ኦሬገን ላይ የተካሄደ በተካሄደው አስራ ስምንተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሴቶች ማራቶን ለኢትዮጵያ ሶስተኛ የወርቅ ሜዳሊያ ያሸነፈችው ወይም ያስገኘችው አትሌት ጎይተቶም ገብረስላሴ ውድድሩን ካሸነፈች በኋላ በአሁኑ ሰዓት በትግራይ ክልል የስልክና የኢንተርኔት አገልግሎት ባለመኖሩ ሌሎች ኢትዮጵያውያን እንደተደሰቱት ሁሉ እናቴም ብትደሰት ወይም እናትና አባቴ ቤተሰቦችም ይህንን ደስታ ሰምተው ቢደሰቱ በጣም ደስ ይላይ ነበር ስትል መልእክት አስተላልፋ ነበር። ይህንንም ተከትሎ ዘጋቢያችን ሙሉጌታ አጽበሀ ከመቀሌ እንደርታ ወደ እንደርታ ወረዳ ማይቀያህ ወደምትባል መንደር በመሄድ እናቷን አግኝቶ አነጋግሮ ነበር። ወይዘሮ በረሃይቱ ካሳ ይባላሉ። በወቅቱም አባቷ ለእርሻ ስራ ወጣ ብለው ነበር። እስቲ እናቷ ያሉትን በጥቂቱ እንስማ። ስዋ ብትጠየቅ ወላጆቼ ይደሰት ነበር እንደ ኢትዮጵያ ሕዝብ ወላጆቼ ደግሞ ይደሰት ነበር ስትል፣ ደግሞ እኔ ከስዋ ጋር አለቀስኩ። በጣም ተደሲት ያለው ግን መደሰቱ ግማሽ ነው ግማሽ ስታሸንፍ ቀጥታ ስትድውል ነበር። በፊቱ ከዚህ በፊት የነበረው ውድድር ቀጥታ ነው የምትድውል ነበረች በስልክ ነው የምንገናኝ ነበር። አሁን ግን ሁለት አመት ጊዜ ግን ትዋዳደርም በቴሌቪዥን ነው የምንሰማውም እንጂ በስልክ አንሰማ አላማ ጣህዬ ህጄ በሰባት ወር በፊት ነው የተገነኘ በስልክ ነው የተገነኘ። ከዛማ በድምፅ በድምፅ ነው የምንትልከው ሰዎች አድርጋ በድምፃችሁ ሰማለው ስትል እኛ ደማ ድምጽ እንልክ፣ እሷ ደማ በድምጽ ነው የምንሰማ። ሁሉም ተሸክማ ናፍቆትም ሁሉ ተሸክማ እዚህ መድረስዋ በጣም ነው የምትደሰትኩ እዚህ መድረስዋ በጣም ነው ደስ ያለኝ እዚህ የእግዚአብሔር ፈቃድ ነው እንጂ ቤተሰቡ ሳይጋን እዚህ መድረስዋ እኔ በጣም ደስ ይለኛል። ይሄ ልጄ ጠንካራ ናት። ከህፃነትዋ ጠንካራ መሆንዋ አውቄ የፈለገቸው ታድርግ እያል ነው እዚህ የደረሰቸው። ጠንካራ ስለሆነች በእግዚአብሔር ፈቃድ ሆነ በእኔ ጋዜጠኛ ትሆናለች ነው እሱ ነው የሚመኘው የነበርኩት ጋዜጠኛ ትሆናለች ልጄ የተማረችው ምሽቱ እንደገና ትደግማለች እያልኩ ልጄ ጋዜጠኛ ትሆናለች፣ ነው የሚል የነበርኩት። ጎተይቶም ልጄ ከህፃንች ነሽ። ጎተይቶም ከህፃንነትሽ ጀምሮ ነው የእኔ ክብር የምትሰጥኝ። ሞ ጎተይቶም ልጄ፣ ያንቺ ልጅ ለመሳብ ነው እኔ የሚመንጀውና ና፣ አይዞሽ፣ ደስ ይበልሽ። ለመጋናኘት ያብቀን። ነገ ይነጋል፣ ሰው ለሰው ይጋንኛል፣ ይነጋልና አይዞሽ በርቲ ምኞታቸው ምን እንደሆነ ከዘጋቢያችን የተጠየቁት እናቷ ወይዘሮ በረሄቲ ሰላም ሆኖ ጎይቶቶምን ብቻ ሳይሆን ሌሎች ልጆችንም እንዳይ፣ ሌሎች ወላጆችም ልጆቻቸውን እንዲያዩ እንዲገናኙ ምኞቴ ነው፣ ሰላም እንዲመጣ ነው ምኞቴ ነበር ያሉት። ይህንን ቃለ ምልልስ ወይም ይህንን ዘገባ በአርብ ምሽት አስደምጠናችሁ ነበር። ጎይቶተምን ትላንት አግኝተን አነጋግረናታል። እንደሚከተለው ይቀርባል። ከስምሽን ጀምር። ምን ማለት ነው ጎተቶም ማለት ምን ማለት ነው? ስምሽ ሲያደናግር ነበር። አንዳንድ ሰው ጎይቶም ሲልሽ ነበር፣ ለመጥራትም የሚቸገር ሰው ነበር እና ከስምሽን ጀምር ምንድን ነው ትርጉሙ? ያው ስሜ አትሌት ጎይቶም ገብረስላሴ ይባላለሁ። ጎይቶም ማለት እንደ እመቤት ማለት ነው። ማን ያወጣልሽ ስምሽን? እናት ናት ያወጣችለኝ። ስለዚህ እንግዲህ አነጋገራቸውም የእናትሽ አነጋገር እመቤት እንዳላቸው የሚጠቅ የሚገልጽ ነው። ቤተሰቧን ወዳድናት አመስግነውሻል መቼስ። እና ውድድር አሸንፈሻል፣ ወርቅ አምጥተሻል ለኢትዮጵያ። ስለ ደስታሽ ደግሞ ስትናገሪ በአሁኑ ሰዓት በትግራይ ክልል የስልክና የኢንተርኔት አገልግሎት ባለመኖሩ ከጦርነቱ በኋላ እናትሽን ማግኘት አለመቻልሽ ከደስታሽ ላይ እንደቀነሰ ልብሽ ገልጸሽ ነበር እና እናትሽ አይ ሰምቻለው፣ ድልሽን ሰምቻለው፣ ተደስቻለው ብለዋል። በአሜሪካ ድምፅ በኩል ሰማሽ እሱን መልክታቸው? አዎ ሰምቻለሁ። በጣም ከምጠብቀው በላይ ነው የተደሰትኩት። እና ሳሸንፍም ለየት የነበረ ደስታ ነበር የተሰማኝ። እንደዛ ያለችበት ምክንያት ደግሞ እሷ ሁሌ ላይ በሄድኩበት ስለምደውልላት እሱን ጠብቃለች። እኔም እሱን ነው የጠበቅኩት። ስልክ ቢኖር ኑሮ ቀድሜ እናቴ ጋር ነበረ ምደውለው እነሱም እንደዚህ በቲቪ እያዩ፣ በሰውም አርጋ ታስደውልልኝ ነበረ እኔም እደውልላት ነበረ እና ይሄ ደስታ ምን አለበት ሌላው እንደተደሰተው እናቴውን አይታ ቢትሆን ኑሮ አባት እናቴም አይቶ ይሄ ደስታ የእነሱ ሰምቼ ቢሆን ኑሮ ነበር ያልኩት፣ እዛን ጊዜ ከእግዚአብሔር ፈቃድ ደግሞ ተሳካልኝ። ምን አልሽ ስታያቸው? እንዴት ነበር ሲያየሹ? እንዴት አየሹ ቪዲዮውን? ማናሳየሽ ቪዲዮውን የአክስቴ ልጅ አለ በመሰንጀር ነበር የላክልኝ። እስኪ መሰንጀር ክፈትና ግቢ አለኝ። አልነገረኝም እንደዚህ አይነት ብሎ እንዲያው ከፍቼ ሳየው በቃ እኔ እንጃ መመን አቃተኝ። ልክ በአካል ያገኘዋት በቪዲዮ ሳይሆን በአካል ያገኘዋት ምስሉን የተሰማኝ እንግዲህ ዘጋቢያችን ሙልጌታ አጽባሀ የተወለድሽበትና ያደግሽበት አካባቢ ሄዶ፣ እንደርታ ወረዳ አካባቢ ሄዶ ይሄ የተወለደችበትና ያደገችበት አካባቢ ነው ብሎ ነው እናትሽን ያገኘው። እና ያንን መንደር ያንን አካባቢ ካየሽው ከአንድ አመት በላይ ሆኗታል ብለዋል እናትሽ። እና ምን ተሰማሽ? አካባቢውን ስታዩ ምን አልሽ? ያው የሆነ ድብልቅልቅ የሚልሽ ነገር አለ። በጣም ደስታም በጣም ተሰማኝ፣ ከመጠን በላይ ደስታ በቃ ሳየው ቪዲዮውን ሳየው እናቴን ሳይ እንኳን አሸነፍኩ ብዬ ዳግም ከመራት ከለውጥኩት ይልቅ እንደገና ዳግም ደስታ ነበር የተሰማኝ እና በጣም ደስ አለኝ። እናትሽን ስላየሽ በዚህ አጋጣሚ ነው ወይስ የእናትሽ ደስታ ነው? ምኑ ነው እንኳን አሸነፍኩ ያሰኘች? ማለት በማሸነፌ ነው እናቴ ያዩሃት ብዬ ነው የማስበው እንግዲህ እናትሽ አብረው መልእክት አስተላልፈዋል። ከመደሰታቸውን በተጨማሪ እኔ ደግሞ እንድትሆንልኝ የምፈልገው ነገር አለ ብለው መልእክት አስተላልፈዋል። መቼም ያን መልእክት ሰምተሻል። የእናትሽ ምኞት ነው እና እሱን ስታይስ ምናልሽ? እናትሽ ከዚህ በፊት እሱ አይነት ፍላጎታቸውን ገልጸውልሽ ነበር? እናቴ ጋዜጠኛ እንዲሆንላት ትመኝ ነበረ። ትልቅ ክብር አላት ጋዜጠኛ ማለት። እኔ በፊት ልጅ ሁኜ ከትምህርት ቤት ስመጣ፣ ትምህርት ቤት እኔ የተማርኩት ቤት ደግመው ነበረ እና ይሄ ወረቀት ጋዜጣ ምናምን አለ ጠቅልዬ በእጄ ይዜ ሁሉም ስተነትን ቤት ቁጭ ብዬ ሳወራ፣ ልጄ ጋዜጠኛ ሳትሆን አትቀርም ጋዜጠኛ ትሆናለች እያለችን ነበረ። በዛ ነው። አንቺ ግን ጋዜጠኛ የመሆን ፍላጎት ነበረሽ? አዎ፣ ማለት እኔ እዛኔ ለሩጫ አላሰብኩም ነበረ። ሮጣለሁ የሚል ሀሳብ አልነበረኝም። እየተማርኩ ያለበት ሰዓት ማለት ነው ማት ሯጭም የምናይበት አካባቢ አይደለም። ብዙ ረዋጮች የምናይበት አካባቢ አይደለም። ከዛ በቃ እሱን ሳይ ጋዜጣ መያዝ ጋዜጠኝ ዜና ሳቀርቡ ሆነ ውስጥ ደስ ይለኝ ነበረ። ታዲያ ለምን አልሆንሽም ጋዜጠኛ? ለምን ወደ ሩጫ ሄድሽ? እንዴት ሩጫውን ፈልግ? ያው ሩጫው በትምህርት ቤት ጀመርኩኝ። በዛ ታሳካለኝ ወደ ሩጫ ገባሁ። ወደ ሩጫ የገባሽው ትምህርት ቤቱ ስለገፋፋሽ ነው ወይስ የተለየ ምክንያት ነበረሽ? በራሴ ፍላጎት ነው። እኮ በራስሽ ፍላጎት ዝም ብለሽ ተነስተሽ ሮጥሽ? ፍላጎትሽ እንዴት መጣ? ማንን አየሽ? በምን ምክንያት ፍላጎት በሩጫ ያየሁበት እኛ ቤተሰባችን አለች፣ እንደ ቤተሰብም እንደ ጎረቤትም አዳኝ ዘኪሮስ ትባላለች። ጀግና ሯዋጭ ነበረች። አሁን እዚህ አሜሪካ ነው የምትኖረው። እሷን እሷ ሂስትሪን እናቴ ትነግረኝ ነበረ። እኔ አልደረስኩባትም፣ ግን ሂስትሪን ትነግረኝ ነበረ እናቴ። በዛ ሞራል ነው እሷም ያ ሁሉ ተጽዕኖ ሲደርስብኝ ምሮጥ የለባትም ቆምጣ ለብሳ የእኛ ባህል አይደለም እየተባለ ብዙ ተጽዕኖ የደርሰኝ ነበረ። ግን እናቴ ይህን ነገር ስላየች ስራ ነው ብላ ነበር የምታምንበት። ማንኛው ስራ እናቴን ስራ ታከብራለች የትኛው ስራ ስራ ነው ብላ ነው የምታምነው። እና ስራ ነው ልጄ እንደዛ ትበልልኝ እያለች ነበረ ሞራል የሰጠችኝ። እናትሽም ተላቀዋል ዛ ነበረ እሷ ግን ለብሳ ትሮጥ ነበር። እንደዚህ ብለው እናትሽ ተናግረዋል። እና ከእናትሽ ውጭ ሌላ የሚደግፍሽ ሰው ነበረ? በዛ በሩጫው እንግዲህ፣ ማህበረሰቡ በአካባቢያችው ያ ካልተፈቀደ፣ ከእናትሽ ውጭስ ለምሳሌ አባትሽ ምን ይሉ ነበር? አባቴ የሚደግፈው ነበር። አባት እናቴ ምንም የከለከሉኝ ነገር አልነበረም። እህቶቼም በጣም ነበር የሚደግፉኝ። ከትሬኝ መጥቼ ምንም ነገር አልሰራም እንደ ዝንብ ይተኛል። በቃ ልክ ለስፖርት የሚጠቅመው ነገሮች ነበር ሁሉም የሚያደርጉልኝ። አባትናቴ ጋር ተጽዕኖ አልነበረም። ቤተሰብ ጋር ነው እንጂ የአባ አካባቢው ስላልተለመደ አባትናቴ ጋር ምንም ተጽዕኖ አልነበረም። እነሱ ናቸው ትልቅ ሞራል የሰጡኝ። እናትሽ ሌላ የተመኙት ነገር ለሀገሩ ለሁሉም ሰላም መጥቶ እሷንም ሌሎች ልጆቼንም እንዳያቸው መኛለሁ ብለዋል። እና እህት ወንድሞች አሉሽ? ካሉት ሴት ናቸው አው ማለት እዚህ ከኔ ጋር አበባ ያሉትን እህትና ወንድም አሉኝ። ያው ጉማሹ ከሷ ጋር ቢሆኑ በመቀሌ ናቸው ያሉት፣ ከሷ ትንሽ ራቅ ብለዋል። ግን ያው የበለጠ እኛ ናፍቆት ነው ያላት ለእኛን ለማየት ነው ጉጉቷን፣ ሁሉ ወላጅ እንደሚጓጓው ያው ሰላምን መጥቶ በቃ ልጅና ወላጅና ልጅ እንዲገናኝ ነው ጸሎታችን፣ የኛ ምኞትም ነው። እሳቸውም ሰላም ተመኝተዋል። የአንቺስ ምኞት ምንድን ነው? ምንድን ነው ምኞትሽ? የኔም ሰላም ነው። ሰላም በምንም ነገር አይገኝም። እኛ በጣም ሰላምን የምንፈል አመት ከስምንት ወር ሆነብናል። ቀላል የወላጅ ናፍቆት ቀላል አይደለም። እናቴ እንዳለችው እኔ ናፍቆት አልችልም። ያው የማይቻል ነገር ግን የለም ችለን እዚህ ደረስን እንጂ እኔ ናፍቆት አልችልም ነበረ። አንድ ቀን ሳልደውላት አልተኛም። አባት እናቴን በጣም ወዳለ። አባቴ በጣም ነው የምወደው በዛ የተነሳ ስልክ ሳልደውላቸው አልተኛም ነበረ። እና ማይቻል ነገር የለም ብላለች እናቴ። ናፍቆቱን አትችልም እሷ። ይህን ሁሉ ተቋቁማ እዚህ መድረሷ ግን እግዚአብሔር ኃይል ነው ያለችው። ማይቻል ነገር የለም ችየዋለሁ። እግዚአብሔር ደግሞ ሰላምን አምጥቶ ያው እንዲያገናኝን ነው። አባትሽን አላየ አላገኘ ናቸውም? አባትሽን አላየ ናቸውም? በነገራችን ላይ እኛም ይሄንን የእናትሽን ቃለ ምልልስ ወደ እኛ ሲደርስ በጣም በተቆራረጠ ብዙ ቦታ የተቆራረጠውን ገጣጥመን ነው ለአየር ያበቃ ነው፣ በኢንተርኔት ችግር ምክንያት እና ያው አባትሽንም አላገኘናቸውም። ለምን የሚለውን ጥያቄም ለማግኘት ሌላ ጊዜ መጠበቅ አለብን ኢንተርኔት ስለሌለና፣ እቤት ውስጥ እዛ አካባቢ የሉም አባትሽ? ወይስ የት ነው የሚኖሩት አባትሽ? እንደው ስለ አባትሽ አለ። አንድ ላይ ነው የሚኖሩት፣ ያው ሰው እንዳለች የክረምት ወቅት አሁን የዘር ወቅት ስለሆነ በረሃ ነበር የሄደው። ከጠዋት ተነስተው በረሃ ሄደዋል። አሁን የእህል የሚዘራበት ወቅት ስለሆነ እንጂ አሉ አባቴ እንደዚህ ከእናቴ እንኳን በቪዲዮ ባላየው ወደዚህ ልመጣ አንድ ሁለት ሳምንት ሲቀረኝ አካባቢ ወጥቶ ደውሎልኝ ነበረ ድምፅ ሰምቼዋለሁ። እና ያው የበለጠ በመልክ ቢያየውም ደስ ይለኝ ነበር። በግብርና ስራ ነው የሚተዳደሩት ወላጆችሽ? አርሶ አደር ናቸው። አርሶ አደር ነው። ለኢትዮጵያ ወርቅ ሶስተኛውን ወርቅ ነው ያመጣሹ እና ለኢትዮጵያ ወርቅ ባመጣሽ ጊዜ በጣም ሰው ደስታውን ሲገልጽ ነበር። እና ኢትዮጵያም የነበሩ ዘጋቢዎቻችን ሲነግሩን ከተማውም፣ አዲስ አበባም እንደዚህ ከተማው በደስታ ቀልጦ ነበር። እና ያንን ስታይ ምን አልሽ? አሁን ካለው ሁኔታ አንጻር እንግዲህ ቤተሰቦችሽንም እያገኘሽ አይደለም፣ እንዳለው ሁኔታ እና ግን በአጠቃላይ ኢትዮጵያውያን ድጋፋቸውን ስታይ ምን ተሰማሽ? ምን ተመኘሽ? ምን አልሽ? እያየሁ ነበረ። የነበረ ድባብ የነበረ ደስታ እና በጣም እንደዚህ ስንሆን ነው ማያምርብን ማለት ምንም ነገር ሁሉም ነገር ትተን ለሰላም ስንቆም ነው። እና በጣም ህዝቡ እንደዚህ ለካ ይሄንን ያህል ልብ ውስጥ አለን ብዬ ነው ለራሴ በቃ በጣም ደጋግሜ እያየሁት ነበረ። እርግጥ ውድድሩ በጣም አጓቢ እና ህል ያስጨራሽ ነበረ። በጣም እና በዛ የተነሳ ሰው ስሜታማ ውስጥ ሆኖ ነበር እና በጣም ነው የማመሰግነው። በጣም አመሰግናለሁ። በጸሎትም በሞራልም የደገፈኝ ሰዎች በጣም ነው የማመሰግነው። ለኔ ለንጃት ሁለተኛ ትልቅ ደስታ ነው የፈጠረብኝ ይሄን ያህል ህዝብ ነበረ ለከሚከታተለው ይከታተለው ብዬ ለራሴ ውስጤን እንዲጠይቅ ነበር ያደረገኝ። ታናትሽ ሌላ አንድ ምኞት ተመኝተውልሻል። የምፈልገው የብዙ ወላጆች ምኞት ነው እሱና የምፈልገው ልጄ እንድትወልድልኝ እና ልጇን እንዳይመኛለሁ ብለዋል። ይሄ እንደዚህ ያለ ነገር ያው ከፈጣሪም ከእግዚአብሔርም የሚመጣ ነው። ግን ደግሞ በአንቺ በኩል እንዲ ያለውን የእናት ምኞት ስታይ ምናልች፣ አግብተሻል፣ ድረውሻል ተድረሻል። እኔ እውነቷ ነው። ልጅ መውለድ ማለት አይንህም በአይን ማየት ማለት ነው። ሳገባም እንዲያም እኔ ከአባት እናት የመውደድ የተነሳ ቤተሰብ የጦር ከምትነሳ እዛ ሀገር ቤት እጄ ነበረ ሰርግ ያረኩት አባት እናቴን ለማስደሰት ማለት ነው። እና እሷ ያኛው ሰርግ እንዳለፈ ልጅም ትፈልጋለች። በስፖርት ጉዳይ ደግሞ ያኛው ፕላን ታስቀምጭ ያለሽ ፕላንሽን ላይ ከደረሽ በኋላ ነው የሚታሰበው። እና አሁን እኔ እናቴ እውነቷ ነው፣ ድሉን አምጥቻለሁ። ያው እንደ ፕሮግራም ነው የሚይዘው እንደ ሀሳብ እስቲ በመጨረሻ እሳቸው በእኛ የሬዲዮ ጣቢያ ላይ ልጄ ልጄ አይዞሽ በርቺ ብለው መልዕክት አስተላልፈዋል። ሰምቻ አለው ብለሽናለ። አንቺ ደግሞ ለእናትሽም ለአባትሽም እስቲ መልእክትሽን አስተላልፊላቸው የእናትሽን ስም ጠርተሽ አባትሽን ስም ጠርተሽ ታደርጊ ትችያለሽ። እናቴ ብሮዬ ትካስ ትባላለች። አባቴ ደግሞ ገብረስላሴ ተክለስግ ይባላል እና በጣም ለእነሱ የሚላቸው ነገር ካለ ጸሎታችሁ ይቀጥል በእናንተ ጸሎት በእናንተ ሞራል ነው እዚህ የደረስኩት። እንኳን አሁን ከድሮም ገና እዛ አክፍል ሀገር ሁኝም ሞራላቸው አይለኝም ነበረ። እናቴ ወኔ ያላት በጣም እናቴ። እኔም የነሱ የያዝኩት ነው ይመስለኛል። ወኔ ነው ዋናው ነገር ማለት። በአሁን ሰዓት እንደምታውቀኝ በጣም ከባድ ነው። የአባትናት ናፍቆት ሳታገኝ እዚህ ላይ መድረስ ማለት፣ ሁሉም ነገር ተቋቁሞ እዚህ ላይ መድረስ ማለት፣ ይሄ ነው ትልቁ ድል። እና እናንተም አታስቡ፣ አትጨነቁ። እግዚአብሔር ባለው ሰዓት እንገናኛለን። ሁሉ በእግዚአብሔር ፍቃድ ይሆናል። እና እኔ ደህና ነኝ፣ ወንድሞቼ የቴም ደህና ናቸው። እነሱ አዲስ አበባ ነው ያሉት ሁለቱም። እና ምንም አታስቡ፣ አትጨነቁ ነው የምለው። ጸሎት ብቻ አድርጉ። ሰላም እንደሆኑልን እንገናኛለን በሰላም። ይሄንን ውድድር ስታደርጊ ስታሸንፊ፣ መቼም አብረውሻሉ በስኬትሽ የተደሰቱ ይኖራ አሉ ያው ስናይ ነበር በተለያዩ ፎቶዎችም። እና ማለት የምትፈልጊው መጨረሻ ማመስገንም የምትፈልጊው አብረውሽም፣ ደስታችሁንም ስለተካፈላችሁ፣ አብራችሁም ስላላችሁ ቡድኖች ማለት የምትፈልጊው ነገር ካለ በእሱ በጣም ማመሰግነው ሁሌ እለዋለሁ አሰልጣኞቼ አሰልጣኞች በጣም ነው የማመሰግናቸው። ከኔ ጎን ቆሞ ገና ከነሱ ጋር ስቀላቀል እነሱ ጋር ብሬ ስሰራ ጀምሮ የአሰልጣኒነት ብቻ ሳይሆን የወላጅ ፍቅር ሰጥቶ ነው እዚ ያደረሱኝ። በጣም ነው ማመሰግነው። ያው ከኔ ጋር እዚህ የመጣው ሀጅ አድሎ ይባላል። ኮች ሀጅ አድሎ ነው ከኔ ጋር እዚህ አብሮኝ የመጣ እና በጣም ነው ማመሰግናቸው። ሰው የለኝም ብዬ እንኳን አላስብም። እነሱ ናቸው አጠገቤ። ሁለተኛ ደግሞ የኢትዮጵያ እናት ብላት ይቀለኛል። ማለት ደራርቱ ሳላመሰግናት አላልፍም። ስናለቅ ሳልቅሳ፣ ስንስቅ ስቃ፣ ስንደሰት ተደስታ፣ እኔ ለሷ የሚሆን ቃላትም የለኝም። ያው እግዚአብሔር አክብራት። እንግዲህ በጣም ነው የማመሰግነው። እንዳለ ደግሞ እኔን ከጎኔ የሆናችሁ የደገፋችሁት ያገዛች ድሉ እንዳመጣ በመንፈስም ይሁን በአካል ይሁን በሁሉም ያገዛችሁ ከልብ በጣም አመሰግናለሁ። በጣም አመሰግናለሁ። በአሜሪካ ድምፅ አድማጮች ስም መልካም እድል እመኝልሻለሁ። በጣም በጣም ነው የማመሰግነው። ከመጠን በላይ ማለት ልክ እናቴን እኔ ጋር እንዳመጣች ታድርጌ ነው የሚቆጥረው እዛ ያህል መንገድ ተጉዛችሁ ይህንን ነገር እንዲያ ያበቃችን በጣም አመሰግናለሁ። ሁለተኛ ደግሞ ኢትዮጵያ ሕዝብ ሁሉ በሙሉ ልክ ይታይ ነበረ እንዴት ሆነ ውድድሩን እየተከታተለ እንደነበረ እና በጣም ነው ከልብ ነው በጣም ማመሰግነው። ያው ሞራላቸው ጸለታቸው አይለየን፣ የምንለው እንደምንለው ያው እግዚአብሔር ሰላሙን ያምጣልን። አመሰግናለሁ። እኛም በጣም እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ ዝግጅታችንን ነው። አሁን ወደ ሰኞ ምሽት ተከታዩ መሰናዷችን ነው የምናልፈው፣ ሐኪሞን ይጠይቁ። በዛሬው ሀኪሞን የጠይቁ መሰናዶ አልዛይመርስ በመባል የሚታወቀውንና በተለይ በእርጅና ወራት የትውስታ አቅም የሚያሳጣ ብርቱ የአንጎል በሽታና ሌሎች የሰው ልጆችን የማስታወስ ችሎታ አስመልክቶ ከመስኩ ተመራማሪ ጋር የተካሄደ ቃለ ምልልስ ነው የምናሰማችው። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ በ ባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። ፕሮፌሰር ዮናስ በአልዛይመርስ ዓለም አቀፍ ጥናትና ምርምር የዘንድሮ ተሸላሚ ናቸው። አሉላ ከበደ ነው ያነጋገራቸው። እንደሚከተለው ይቀርባል። ፕሮፌሰር ዮናስ በአንዳንዶች የሚታይ ትንሽ ትልቁን በተደጋጋሚ የመርሳት አንዳንዴም እሱ ወይም እሱ አለበቢስ ናቸው እስከ መባል የሚደርስ አዝማሚያ አብዛኛው በእርጅና ዘመን ከሚከሰተው እርሶ ከሚያጠኑት ከዚህ የአልዛይመርስ በሽታ ጋር በማነጻጸር ቢያስረዱን። ሁለተኛ አንዳንዶች ብዙ ዘመን ያስቆጠረ ከረጅም ጊዜ በፊት የተከሰተ አንዳንዴም የልጅነት ገጠመኞቻቸውን ጭምር በጣም ጥቃቅን ነገሮችን በሚገርም ዝርዝር እንደ ስዕል የሚስሉ ጊዜን፣ ቦታን ጠቅሰው መናገር የሚችሉ አሉ። አንዳንዶች ደግሞ ቅድም የሆነውን በቅርብ ጊዜ ውስጥ የተፈጸመ ሁናቴ ድርጊት ወይም ደግሞ የሰሙትን መረጃ የሚዘነጉዋሉ። ይሄስ ልዩነት ይኖረው ይሆን? የቅርብ ጊዜ የትውስታን ማጣት ነው ወይስ የረዥም ጊዜ የትውስታን ማጣት የሆነ ከዚህቱ በሽታ ጋር ይበልጥ የሚቆራኘው? ይህንንም መንጽጽር ቢያስረዱን። እሺ፣ እውነተኛ የአልዛይመር በሽታ ያለው ብዙ ጊዜ በመርሳት ሊጀምር ይችላል። ከዛ በኋላ ከቤቱ ወጥቶ መመለስ ሊያቅተው ይችላል፣ ይጠፋል ከዛ መናገር እያቃተው ሊሄድ ይችላል ከዛ የማመዛዘን ችሎታው እየጠፋ ሊሄድ ይችላል ከዛ ልጆቹንም ልጅ ልጆቹንም መለየት እያቃተው ሊሄድ ይችላል እነዚህን ነገሮች አንደኛ ሰውዬውን በማነጋገር ሁለተኛ ምርመራዎች በማዘዝ ሶስተኛ ለዘመድ አዝማድ ጠይቀን በቀላሉ አደለም በሽታውን ማወቅ የሚቻለው ምክንያቱም ብዙ ዝርዝር ጉዳዮች ስላሉት እና ብዙ ጊዜ በእርግጥ አልዛሃይመር የቅርቡን ነው ለምሳሌ የዓመት በፊት የሁለት ዓመት ወይም አምስት ዓመት በፊት የነበረውን ሊያስታውስ ይችላል። ምክንያቱም ካርቦን ኮፒ ማለትም በግልባጭ ብዙ መረጃ ይቀመጣል። ብዙ ከቆየ የተለያየ ቦታ ግልባጭ አድርጎ እና ግን የትላንትናውን በቅርቡ የሆነው ገና በደንብ መረጃውም ያልተሰበሰበው በሱ ነው የሚጀምረው እና ያ ይለያል። ሁለተኛ የአልዛመር በሽታ ያላቸው ሰዎች አንድ በጣም ጠቃሚ ነው የሚባል ነገር አለ አይደለ? ለምሳሌ ያክል ዛሬ ከሰዓት በኋላ የልጅ ልጅህ ኦሎምፒክ ስፖርት ይወዳደራል ብሎ ነግሮት፣ ግለሰቡ በጣም ተደስቶ ሊሰማ ይችላል። ከግማሽ ሰዓት በኋላ ያንን መረጃ ለሌላ ሰው ማስተላለፍ አይችልም፣ ይረሳዋል። ሁለተኛ ያልዛህመር በሽታ ያለው እና ይለያል። ይሄ በልበብሽነት መዘንጋት ይሄኛ ሚስፕሌስ ለምሳሌ መኪና ቁልፍ ቤት ጋር እንዳረገ ለማስታወስ፣ ቤት ጋር ጃኬቱ እንዳስቀመጠ ቤት ውስጥ ለማስታወስ ይሄ ይሄ ልብ ካለ ማለት ነው። የአልዛመር በሽታ ያላች ሰዎች ልብ ብለው እንኳን ይኸው እና እዚህ ጋር ቁልፌን በሩ ጋ አስቀምጭ ያለው በቃ በጣም ጥሩ ነገር እዚች ጋ አነሳታለሁ እዚች ቁልፍ ላይ አንጠልጥ ያለው በደንብ ብሎ ነግረው፣ ተናግረው ለሌላ ሰው ከዛ ግን በፍጹም ማስታወሳቸው እንዲያውም እዚህ ጋር አርጌ ነበር ወይ ነው እና ይለያል። ሁለቱ በጣም በቀላሉ ነው የምለየው። በእርግጥ ብዙ ስጋት አለ፣ በተለይ እድሜ እየገፋ ሲመጣ ሰዎች በእርግጥ በአግባቡ ያሳስባቸዋል የአልዛይመር በሽታ ግን። አንዳንዴም ደግሞ እንደ ከልክ በላይ መደናገጥም የማጨ ሰዎች አሉ። ይለያል። የትውስታ ነገር የብዙዎችን ቀልብ የሚስብ ብዙዎችም የሚነጋገሩበት ይመስለኛል። ይህን ውይይታችን የሚከታተሉ አድማጮችም በቤተሰብ ውስጥ የመዘንጋት ነገር ተደጋግሞ የሚገጥመው ወይም ደግሞ እድሜ ገፋ ካለ በኋላ በመጃጀት እድሜ ውስጥ በዛ ውስጥ የሚከሰተውን የሚሆን በአዘቦቱ በዕለት ተዕለት የሚገጥሙት አንዳንድ አጋጣሚዎች አናጣምና፣ መቼ ነው መዘንጋት በህመምነት የሚፈረጀው? ከአዘቦቱ ከዕለት ተዕለት ፈተናነት አልፎ ይሄ ችግር ነው፣ ትኩረት ይሻል፣ ባለሙያ ማግኘት ይሻል የሚባለው በእድሜ ባልጠኑ ሰዎችም በወጣቶችም ጭምር በተደጋጋሚ ያ ችግር ካጋጠመው እና እየባሰ በተለይ እየባሰ እየባሰ ከሄደ እና መርሳት ብቻ ሳይሆን ሌላውም የአንጎል ክፍል እንደዚሁ ችግር እያጋጥመው ከሆነ አንዳንድ ጊዜ በእንግሊዝኛው ያንግ ኦንሴት ደሜንሽያ የሚባለው አለ ሊኖር ይችላል። ግን አብዛኛው ሰው በተለይ በተለይ ይሄ ከፍተኛ የሆነ የድብርት በሽታ ሜጀር ዲፕሬሽን የሚሉት አለ እሱ በእርግጥ በሽታው እስኪታከም ድረስ ጊዜያዊ የሆነ ልበቢስነት ያመጣል ይሄ እንግዲህ የተለያየ ምክንያት አለው አንደኛ ራሱ ዲፕሬሽኑ ሀይለኛ ከሆነ አንዳንድ ሆርሞኖች ኮርቲዞል የሚባል ሆርሞን በተለይ እሱ በብዛት ይረጫል ድብርት ያለው ሰው ላይ ያ ኮርቲዞል ደግሞ ማስታወስ ስራ የሚሰራው ሂፖካምፐስ የሚባሉትን ሴሎች በአጠፋቸውም ይኮረኩማቸዋል ስለዚህ ከዛ እስኪ ድኑ ድረስ ድብርቱ እስኪለቃቸው እየሄደ የኮረኮማቸው ሊሄድ ይችላል። እና ይሄ ዋሽንግተን ዩኒቨርሲቲ ውስጥ አንድ ጥናት የተደረገው ድና ያደረጉት በተደጋጋሚ ሜጀር ዲፕሬሽን ይሄ ምግብ ሁሉ መብላት ያቆማሉ። ሰውነታቸው ይቀንሳል። መተኛት አይችሉም። ሀሳባቸው አንድ ልክ ጭቃ ውስጥ እንደሚሽከረከር ጎማ ነው። አንድ ነገር ላይ ነው የሚያሰላስሉት። እና መደሰት አይችሉም፣ ያዝናሉ። እንደዚህ ከፍተኛ የሆነ ሜጀር ዲፕሬሽን በተደጋጋሚ አራት አምስት ጊዜ ያጋጥማቸው በተለይ ሴቶች ላይ ነው ጥናት ያደረጉት እነሱ ይሄ የማስታወስ ችሎታ ያለውትን ሴሎች መኮርኮም ብቻ ሳይሆን በተደጋጋሚ ሲኮረኮም ሂፖካምፐሱ የመዳከም ምልክት ያሳያል። እና እንደዛም ቢሆን ከፍተኛ ድብርት ውስጥ እንኳን ያለበት ሰው ሁለቱም እድሜያቸው ሀምሳ ሊሆን ኮግኒቲቭ ቴስት ማለትም የማስታወስ ችሎታ ፈተና ሲሰጥ የአልዛይመሩ በጣም በጣም ዝቅ ነው የሚለው። ድብርት ያለባቸው የተወሰነ ደረጃ ድረስ ያስታውሳል። ኢንኤፊሽየንት የድብርት የሚፈጥረው ብቃትን ነው የሚያሳንሰው። አልዛይመር ግን ብቃቱን ምኑ ምኑ ጠራርጎ ነው የሚያጠፋው። ስለዚህ አንትሬትድ ዲፕሬሽን ከፍተኛ የሆነ ድብርት በሽታ መድኃኒት የማይወስዱ ሰዎች፣ የማይታከሙ ሰዎች እነሱ ላይ ያው ጊዜያዊ የሆነ የማስታወስ እና ሀሳብን የመሰብሰብ ችግር ያጋጥማቸዋል። ግን መለየት እንችላለን እሱን በምርመራ አልዛ ሀይመሩን ከዛ መለየት ይቻላል። እና እንግዲህ ሴንስቲቭ ኢንስትሩመንት ይባላል። አሁን ለምሳሌ በሰፊው መረቡ ትወረውር ኪያኖስ ውስጥ አሳውንም ሻርኩንም ምኑንም ይዞ ያወጣል። ከዛ ውስጥ መርጠህ አሳውን ትወስዳለህ። እና አንዳንድ ሴንስቲቭ ኢንስትሩመንት በሰፊው ከላይ ዲፕሬሽን ያለውንም አልዛይመር ያለውን ሁሉን አምጥተን ከዚያ ደግሞ በተለይ አንዱን ከአንዱ ለመለየት የሚችሉ ቴስቶች በመጠቀም እንለያለን እንጂ እንዳልከው ነው። ጎልማሳው ሰዎች እንትናል። ሌላው ደግሞ ከፍተኛ የሆነ ከመጠን ያለፈ ኔጋቲቭ፣ ከመጠን ያለፈ ንዴት፣ እሱም ተጽዕኖ አለው። አሉላና ፕሮፌሰር ዮናስ እንዳለ ገዳ ያደረጉት ውይይት አልተቋጨም። ሙሉን በዌብሳይታችንና በፌስቡክ ገጻችን እናስደምጣችኋለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች፣ በተለይ ስፖርትና አፍሪካ ነክ ርዕሶች በሳጥበት ምክንያት አልቀረቡም። እነሱንም በዌብሳይታችን ላይ ጎብኙ። ሳስተናግዳችሁ ያመሸሁት ሲሆን፣ ግርማ ነበርኩ። በእኛ በኩል ሰላም፣ በደህና እደሩ። በነገው ምሽት እንገናኛለን። പേപ്പർ <laughs>